jedhanii kanarraaf qabnu kanuma nagaatti ይህ የአሜሪካ ድምፅ ነው

በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 14 2015 ዓ ም ዝግጅታችን ጀመረ።

ናይሮቢ በተካሄደው የሰላም ስምምነት አማካኝነት ለትግራይ ተዋጊዎች ኦሬንቴሽን ወይም ደግሞ ገለጻ እየተሰጠ መሆኑን ዋና አዛዡ ተናገሩ። ዝርዝር ዘገባ ይኖረናል። በሌላ በኩል ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ሐርቡ ከተማ የሚገኙ ተፈናቃዮች ካሉበት ቦታ ወደ ሌላ ቦታ እንዲዘዋወሩ ያለምንም ያለ ትራንስፖርት አቅርቦት

እንደተነገራቸው ገለጹ። የደቡብ ወሎ ዞን አደጋ መከላከል ጉዳዩ ትክክል አይደለም ሲል አስተባብሏል። ሙሉ ዘገባ ይኖረናል። እነዚህንና ሌሎች በርከት ያሉ ቅንብሮችንም ለምሽቱ ይዘንላቸዋል እን ይስጥልኝ

እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና ማህበራዊ ገጽ አቀናባሪያችን አበባየው ገበያው፣ የምስልና ድምፅ ቅንብሩን የሚመሩት ደግሞ ግርማ ደገፋውና ሲሳ አሸናፊ ናቸው። በሁሉም ስፍራ ባሉ መላ ባልደረቦቻችን ስብ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተ።

አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችን ላይ ብትገቡ፣ የአትቪዮ አማሪክ የፌስቡክ ገጻችንንም ብትጎበኙ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎችን ያሰማችሁና ስትልኝ ክብራትና ክብራን። እንደምናመሻችሁ ከምሽቱ ዜና ጋር እንግዳ ወልዴ ነኝ።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር የሰላም ስምምነቱን በአስቸኳይ ተግባራዊ ስለማድረግ አስፈላጊነትና በሰሜን ኢትዮጵያ ዘላቂ ሰላምን በማስፈን ጉዳይ ላይ መወያየታቸውን ትናንት በትዊተር ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል።

የኢትዮጵያ መንግስት በትግራይ በአፋርና በአማራ ክልሎች የሰብአዊ እርዳታ አቅርቦት ለማድረስና መሠረታዊ አገልግሎቶችን ወደ ነበረበት ለመመለስ እየሰራ ላለው ስራ እውቅና እንደሚሰጡ ለጠቅላይ ሚኒስትሩ መግለጻቸውን የውጭ ጉዳይ መስሪያ ቤቱ አጭር መግለጫ ያሳያል። የውጭ ኃይሎች መውጣትንና የትግራይ ኃይሎች ትጥቅ ማስፈታትን ጨምሮ የሰላም ስምምነቱ በፍጥነት ተግባራዊ የመደረጉን አስፈላጊነት ለጠቅላይ ሚኒስትር አብይ አህመድ እንዳነሱላቸው ተገልጿል።

ዩናይትድ ስቴትስ በአፍሪካ ህብረት በኩል የተጀመረውን ሂደት ሙሉ በሙሉ እንደምትደግፍ በመግለጫው ላይ ሰፍሯል። የአፍሪካ ህብረት ለረጅም ጊዜ ሲጠበቅ የነበረውንና በደቡብ ሱዳን ሊቋቋም የታሰበውን የጦር ወንጀል ፍርድ ቤት ለመመስረት ተግቶ እንዲሰራ አምነስቲ ኢንተርናሽናል ዛሬ የረቡዕ ጥሪ አድርጓል።

ችሎቱ በአገሪቱ ለአምስት ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት ተፈጽመዋል የተባሉ አሰቃቂ ድርጊቶችን ለመመልከት የታሰበ ነው። በአፍሪካ ህብረት መሪነት ሊመሰረት ስለታሰበው የጦር ችሎት መጀመሪያ ስምምነት ተደርሶ የነበረው በእንደ አውሮፓን አቆጣጠር 2015 በተፈረመው የሰላም ስምምነት ወቅት ሲሆን በኋላም እንደገና በ2018 ዓ ም በነበረው የሰላም ውይይት ላይም ስምምነት ላይ ተደርሶ ነበር። ሆኖም ግን እስካሁን ተግባራዊ ሳይደረግ ቀርቷል።

የመንግስትና የአማጽያን ወታደሮች በቡድን በመድፈር የዘር ጭፍጨፋ፣ እንዲሁም ሕፃናትን ለወታደርነት በመመልመልና ሌሎች ዘግናኝ ድርጊቶችን በመፈጸም ይወነጀላሉ። በዓለም ወጣቷ ተብላ በምትገለጸው አገር በተካሄደው ጦርነት 400 ሺህ ሰዎች አልቀዋል። ኤኤፍፒ የዜና ወኪል የአምነስቲን መግለጫ ጠቅሶ እንደዘገበው በሲቪል ማህበረሰብ እና በእምነት ተቋማት የተመሠረተውና የደቡብ ሱዳን የሽግግር ፍትህ ቡድን የተሰኘው ተቋም

የአፍሪካ ህብረት ለአንድ ፍርድ ቤት ሥልጣን ሰጥቶ በአገሪቱ የተፈጸመውን አስከፊ ወንጀል እንዲመረምር ማድረግ አለበት ሲሉ አሳስቧል። ደቡብ ሱዳን ከሱዳን ተለይታ አገር በሆነች ሁለት ዓመት ውስጥ ፕሬዚዳንቷ ሳልቫኪር ምክትላቸው የሆኑት ሪክ ማቻርን የመንግሥት ግልበጣ አሲረውብኛል ብለው ከከሰሱ በኋላ አገሪቱ ወደ ከባድ ጦርነት ውስጥ ገብታለች። ጦርነቱ በተለይ የብሔር ቅርጽ በመያዙ

በማቻር ኖር ማህበረሰብ እና በሳልቫኪር ዲንካ ጎሳ መካከል ጨካኝ የሆነ የዘር ግጭት ተከስቷል። የተባበሩት መንግስታት ድርጅት መርማሪዎች የዘር ማጽዳት ሳይካሄድ አይቀርም ብለው በማስጠንቀቅ አስገድዶ መድፈር እና ረሃብ እንደ ጦር መሳሪያ ጥቅም ላይ ውለዋል፣ ሲቪሎችም በጅምላ ተገድለዋል ሲሉ አክለዋል።

ከሁለት ዓመት በፊት የሰላም ስምምነት እንደገና ሲፈረም ሳልቫኪር ስልጣንን የሚያጋራ መንግሥት ለመመስረትና በአፍሪካ ኅብረት በሚቋቋም ፍርድ ቤት አስከፊ የተባሉትን ወንጀሎች ለመዳኘት ተስማምቶ ነበር። መንግሥታቸው ግን እንዲህ አይነቱን ሂደት በማደናቀፍና ተጠርጣሪዎችን ለፍርድ የማቅረቡን ሥራ በማስተጓጎል በመከሰስ ላይ ይገኛል። የሶማሊያ መንግሥት በአልሻባብ ላይ የሚያካሄደውን ዘመቻ በዋናነት የሚዘግብ የቴሌቪዥን ፕሮግራም ዛሬ ረቡዕ ጀምረዋል።

አዲሱ ቻነል ኤስኤንቲቪ በተባለው በሶማሊያ ብሔራዊ ቴሌቪዥን ስር የሚተላለፍ ሲሆን ኤስኤንቲቪ ዳልጅር ወታደሩ በመባል ተሰይሟል። የሶማሊያው ፕሬዝደንት ሐሳን ሼክ መሐመድ ፕሮግራሙን በይፋ ካስጀመሩ በኋላ እንደተናገሩት ቻነሉ በሐዋሪጆቹ ላይ የሚደረገው ጦርነት አንዱ አካል ነው ብለዋል። ሐዋሪጅ ከእስልምና ያፈነገጠ ሰው እንደማለት ሲሆን መንግሥት አልሸባብን ለመግለጽ ይጠቀምበታል። ዋናው አስፈላጊ ጉዳይ ትክክለኛ መረጃና ዜና

ትክክለኛውን ሃይማኖት፣ ትክክለኛውን ርዕዮተ ዓለምና ትክክለኛውን አርበኝነት፣ እንዲሁም መሬት ላይ ያለውን ሁኔታ ለህዝቡ ማሳወቅ ነው ብለዋል። ፕሬዚዳንቱ በሥነ ሥርዓቱ ላይ ባደረጉት ንግግር ፕሮግራሙ በተለይ በአልሸባብ ስለ እስልምና ሃይማኖት የተሰጠው ትርጉም ትክክለኛው ትርጉም አለመሆኑን ለህዝቡ አስረግጦ ያስተምራል ብለዋል። ፕሬዚዳንቱ አክሎ። ይህ በእንዲህ እንዳለ ባለፉት ሦስት ወራት በተደረገ ዘመቻ የጸጥታ ኃይሎች 600 የአልሸባብ ተዋጊዎችን ሲገድሉ

1200 የሚሆኑትን ደግሞ ማቁሰላቸውን የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ዛሬ ተናግረዋል። የካቢኔያቸውን የመጀመሪያ መቶ ቀናት ሪፖርት ያቀረቡት ጠቅላይ ሚኒስትር ባሬ አክለውም 68 መንደሮችን ከአልሸባብ ማስለቀቃቸውን አስታውቀዋል። አልሸባብ በበኩሉ አንዳንድ አካባቢዎችን መልሶ መቆጣጠሩንና በደርዘን የሚቆጠሩ የመንግሥትና አጋር ወታደሮችን መግደሉን ይገልጻል። በሁለቱም ወገን የሚባለውን በገለልተኛ ወገን ማረጋገጥ አልተቻለም።

አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሩሲያ በምሽት የፈጸመችው የአየር ድብደባ አንድ የሆስፒታል ማዋለጃ ክፍልን ሲመታ አዲስ የተወለደ ህፃን ሲሞት፣ እናቲቱ ጉዳት ደርሶባታል ሲሉ የዩክሬን ባለሥልጣናት ዛሬ አስታውቀዋል። ሚሳኤሉ ዛፕሮዥያ ውስጥ ቪልኒያንስክ በተባለች ከተማ በሚገኝ ሆስፒታል ውስጥ ያለ ሁለት ፎቅ የማዋለጃ ህንፃ ማውደሙን ባለሥልጣናቱ ጨምረው ገልጸዋል።

የአገሪቱ የአስቸኳይ ጊዜ አገልግሎት በበኩሉ የሕፃኑን እናትና አንድ ዶክተርን ከህንፃው ፍርስራሽ ውስጥ ማውጣቱን አስታውቋል። ፕሬዚዳንት ቮሎዲሚር ዜሌንስኪ በቴሌግራም ባስተላለፉት መልእክት ሩሲያ ከሲቪሎች እና ከሲቪል መገልገያዎች ጋር ጦርነቷን ቀጥላለች ብለዋል። ጠላት በአገራችን ላይ ላደረሰው ሰይጣናዊ ሥራ ሁሉ ተጠያቂ ይሆናል ብለዋል ዜሌንስኪ በመልእክታቸው። የአውሮፓ ፓርላማ ሩሲያን መንግሥታዊ ሽብር ፈጻሚ ብሎ መፈረጁን ዜሌንስኪ በደስታ ተቀብለዋል።

ይህ በእንዲህ እንዳለ ትናንት ማክሰኞ የዩክሬን ባለሥልጣናት አንድ በኪቭ የሚገኝን የሩሲያ ኦርቶዶክስ ቤተ ክርስቲያን ገዳም ድንገት ፈትሸዋል። ፍተሻው በሩሲያ ልዩ ቡድን ሊደረግ የሚችልን የሰርጎ ገብ እንቅስቃሴን ለመመከት ነው ተብሏል። በዩኔስኮ ድንቃ ድንቅ መዝገብ በሰፈረው ገዳም የተደረገው ፍተሻ አንድ ቄስ ስለ ሩሲያ መልካምነት በስብከታቸው ወቅት ማንሳታቸውን ተከትሎ የመጣ ነው ተብሏል። በመስኮብ የሚደገፈው የሩሲያ ኦርቶዶክስ ቤተ ክርስቲያን

የፑቲንን ወረራ በብርቱ በመደገፉ በዩክሬን የሚገኙ የሃይማኖቱ ተከታዮች ግንኙነታቸውን አቋርጠዋል። በሞስኮቭ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የዩክሬን ባለሥልጣናት በሩሲያ ኦርቶዶክስ ቤተ ክርስቲያን ላይ ጦርነት አውጀዋል ሲሉ ከሰዋል። በመጨረሻም አድማጮች፣ በአሜሪካ ቨርጂኒያ ግዛት ውስጥ በሚገኝ ወልማርት የገበያ ስፍራ ትናንት ማክሰኞው በተከፈተ ተኩስ ቢያንስ ስድስት ሰዎች መሞታቸውን የግዛቲቱ ፖሊስ አስታውቋል።

ፖሊስ የሟቾችን ቁጥር ማረጋገጡንና ተኳሹም ከሟቾቹ አንዱ መሆኑን ቸሰፔክ የተባለው ከተማ አስተዳደር ዛሬ በማለዳ አስታውቋል። ተኳሹ እንዴት እንደሞተ ወይም አጠቃላይ በሱቅ ውስጥ ስለተከፈተው ተኩስ በተመለከተ ባለሥልጣናት ዝርዝር መረጃ አልሰጡም። የወልማርት ዋና መሥሪያ ቤት በበኩሉ በተከሰተው አሳዛኝ ሁኔታ በጣም ደንግጠናል ሲል አስታውቋል። ጉዳት ለደረሰባቸው ለማኅበረሰቡና ለሠራተኞቻችን እየጸለይን ነው ሲል አክሏል።

ከቨርጂኒያው ጥቃት ጥቂት ቀናት በፊት በኮሎራዶ በአንድ የምሽት ክለብ ውስጥ በተከፈተ ተኩስ አምስት ሰዎች ተገድለው አስራ ስምንት ቆስለዋል። አድማጮች ለምሽቱ የያዝነው ዜና በዚሁ ተፈጽሟል። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት። በቮይስ ኦፍ አሜሪካ እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ የሚቀርብላችሁን የረቡ ምሽት የህዳር 14

2015 ዓ ም ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ነው ቀዳሚ ርዕስ እንወሰዳችሁ በናይሮቢው ስምምነት መሰረት ለትግራይ ተዋጊዎች

ገለጻ የመስጠት ስራ እየተከናወነ መሆኑና በሁለት ቀናት ውስጥ እንደሚጠናቀቅ

ዋና አዛዡ ተናገሩ። ዋና አዛዡ ሌተናንት ጀነራል ታደሰ ወረደ ለክልሉ መገናኛ ብዙሃን በሰጡት መግለጫ በቀጣይነት የክልሉን ተዋጊዎች ከግጭት ቦታዎች በማስወጣት ወደ ተዘጋጀላቸው ቦታ የማዘዋወር ስራ እንደሚከናወን አብራርተዋል። ከመከላከያ ሰራዊቱ ውጪ ያሉ ኃይሎች ከትግራይ ክልል ካልወጡ በስተቀር የከባድ መሳሪያዎች ትጥቅ መፍታት ሂደት

አይከናወንም፣ ያሉት የትግራይ ተዋጊዎች ዋና አዛዥ ሌተናንት ጀነራል ታደሰ መከላከያ ሰራዊቱ ይህን ኃላፊነቱን እንዲወጣ አሳስበዋል። በፊልድ ማርሻል ብርሃኑ ጁላ የተመራው የኢትዮጵያ ቡድን ህዳር አራት ሁለት ሺ አስራ አምስት ዓመተ ምህረት ከናይሮቢ ወደ አዲስ አበባ ከመጣ በኋላ ፊልድ ማርሻሉ በሰጡት መግለጫ ለስምምነቱ ያላቸውን ቁርጠኝነት መግለጻቸው አይዘነጋም።

በተያያዘም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰላም ስምምነቱ በአስቸኳይ ተግባራዊ በማድረግ አስፈላጊነት እና በሰሜን ኢትዮጵያ ዘላቂ ሰላም ማስፈን በሚቻልበት ጉዳይ ላይ ከጠቅላይ ሚኒስትር ዓብይ አህመድ ጋር መነጋገራቸውን በትዊተር ገጻቸው ላይ አስፍረዋል። ኬኔዲ አባተ የእነዚህን መረጃዎች ዝርዝር እንደሚከተለው ያሰማናል።

የደቡብ አፍሪካውን የሰላም ስምምነት ተግባራዊ ለማድረግ በኬንያ ናይሮቢ ከተፈረመው የማስፈጸሚያ ሰነድ በኋላ ለመጀመሪያ ጊዜ መግለጫ የሰጡት የትግራይ ተዋጊዎች ዋና አዛዥ ሌትናንት ጀኔራል ታደሰ ወረደ የናይሮቢ ውይይት በጥሩ መግባባት የተካሄደ እንደነበር አብራርተዋል። ለክልሉ መገናኛ ብዙኃን ትናንት መግለጫ በሰጡበት ወቅት በትግራይ ክልል ላሉ የተለያዩ ችግሮች መፍትሄ የሚያመጣ ነው ያሉትን ስምምነቱን ተፈጻሚ ለማድረግ ቁርጠኝነታቸውን የገለጹት ሌትናንት ጀኔራሉ በናይሮቢው ስምምነት መሰረት ለሚመ

የሚመሩት ተዋጊ ኃይል ገለጻ ወይም ኦሪንቴሽን የመስጠት ስራ እየተከናወነ መሆኑንና በሁለት ቀናት ውስጥ እንደሚጠናቀቅም ተናግረዋል። ናይሮቢ ውስጥ ስምምነት ጊዜ ሰሌዳ መሰረት ኦሪንቴሽን ሰራዊቱን ከሰራዊት ጋር ከሰራዊት አዛዦች ከታች ድረስ የመግባት ሁኔታ ማለት ነው። ስለ ሰላም የጨረስ ነው ያለ ነው። ምናልባት በዚህ

ሁለት ቀን ሙሉ በሙሉ እንጨርሳለን። እስከታይ ድረስ ሰላም ስምነት ተግባራዊ ለማድረግ ኮድ ኦፍ ኮንዳክት አውጥተታል። እያንዳንዱ የኛውን ኮድ ኦፍ ኮንዳክት እንዲያውቁ አድርገናል። አመራሩም አባሉም

የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ከፍተኛ አዛዦች በተፈራረሙት በናይሮቢው የሰላም ስምምነት አፈጻጸም ሰነድ ላይ የትጥቅ ማስፈታት ሂደትን የሚዘረዝረው ተራ ቁጥር ሁለት በሁለቱም ወገን ለጦር ሰራዊቶች ገለጻ ከተደረገ በኋላ በአራት ቀናት ውስጥ ተዋጊዎች ከግጭት ቦታዎች ለቀው እንደሚወጡ ይጠቅሳል። ሌትናንት ጄኔራል ታደሰም ቀጣዩ ተግባራቸው ይህ እንደሚሆን አብራርተዋል። ከዛ ቀጥሎ ወደ ሰራዊት ዲስ ኢንጌጅ አርጎ ማለት

ተላቆ ካለበት ቦታ የውጊያ ግንባሮችን የማጠፍ ወይም የማፍረስ እና ሰራዊቱ ወደ ተቀመጠለት ቦታ አለ። እሱ ጨርሰናል። የማን የት ይንቀሳቀሳል የሚለው ወደዛ የማጓጓዝ ጉዳይ ነው። ይሄ ደግሞ ከዚህ ተከታትሎ የሚጀምር ነው የሚሆነው። የሎጂስቲክስ አቅማችን የማጓጓዝ አቅማችን እስከፈቀደ ድረስ በአንድ ጊዜም ልናነሳው እንችላለን ምናልባት

የተወሰን ቀናት ውስጥ ይሆናል የማጓጓዝ። በፕሪቶሪያው እና በናይሮቢው ስምምነቶች ግልጽ ያልሆኑ ጉዳዮች መኖራቸውንም ያብራሩት ዋና አዛዡ እነዚህ ክፍተቶች ለግጭት መነሻ እንዳይሆኑ በአስቸኳይ የፖለቲካ ውይይት በማድረግ እልባት መሰጠት አለበትም ብለዋል። አንዳንዶቹ በሁለቱም ዶክመንት ክሊር ያልሆኑ ያልተደረጉ ነገሮች አሉ። ሞራት ፖለቲካ ልትኖ ፈጥኖ ተጀምሮ መፍታት ያለበት ሊፈታቸው የሚገባ በስምምነቱ መሰረት

በክልል ውስጥ ያለ መስተዳደር አለ። ስለዛ ትንሽ የተባለ አለ። ሎካል መስተዳደሮች ግን አሉ፣ በየዞኑ፣ በየወረዳው፣ በየቀበሌው ያሉ እነዚህ እንዲቀጥሉ ነው ታሳ የሚደረገው እንጂ እነዚህ እንዲፈርስ አይደለም። ሰራዊቱ ነው ዲስኢንጋጅ የሚያደርገው እንጂ ሲቪል መስተዳደሩ ዲስኢንጋጅ የሚያደርገው የለም፣ ይቀጥላል። የእነዚህ ደህንነት የሚመለከት በቀጣይ እንትን መደረግ አለበት። ፖለቲካል ዳያሎጉ መፈታት ያለበት መፍጠን ያለበት ይሆናል እሱ በዘገየ ቁጥር

ለኮንፍሊክት መነሻ ሊሆን ይችላል።

የናይሮቢው የሰላም ስምምነት ማስፈጸሚያ ሰነድ እንደሚያመለክተው የከባድ መሳሪያዎች ትጥቅን የማስፈታት ሂደት የውጭ ኃይሎችንና ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎችን ከትግራይ ክልል ከማስወጣት ሂደት ጋር ጎን ለጎን ነው የሚከናወነው። ከመከላከያ ሰራዊቱ ውጭ ያሉ ኃይሎች ከትግራይ ክልል ካልወጡ በስተቀር የከባድ መሳሪያዎች ትጥቅ መፍታት ሂደት አይከናወንም ያሉት የትግራይ ተዋጊዎች ዋና አዛዥ ሌትናንት ጀነራል ታደሰ መከላከያ ሰራዊቱ ይህን ኃላፊነት እንዲወጣ አሳስበዋል። በፊልድ ማርሻል

ብርሃኑ ጁላይ የተመራው የኢትዮጵያ ተደራዳሪ ቡድን ህዳር አራት ሁለት ሺ አስራ አምስት ዓ.ም ከናይሮቢ ወደ አዲስ አበባ ከተመለሰ በኋላ

ፊልድ ማርሻሉ በሰጡት መግለጫ ለስምምነቱ ያላቸውን ቁርጠኝነት መግለጻቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም በቅርቡ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት መንግስታቸው ለስምምነቱ ተፈጻሚነት እንደሚሰራ መናገራቸው ይታወቃል። በተያያዘ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ግጭቱን ለማቆም የተደረሰውን ስምምነት በአስቸኳይ ተግባራዊ በማድረግ አስፈላጊነት እና በሰሜን ኢትዮጵያ ዘላቂ ሰላምን ማስፈን በሚ

የሚቻልበት ጉዳይ ላይ መወያየታቸውን በትዊተር ገጻቸው ገልጸዋል።

ሚኒስትሩ በዛሬው ትዊታቸው ዩናይትድ ስቴትስ በአፍሪካ ኅብረት መሪነት የሚካሄደውን ሂደት ለመደገፍ ቁርጠኛ ነች ብለዋል። የሁለቱን አካላት ውይይት በማስመልከት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢትዮጵያ መንግስት በትግራይ በአፋርና በአማራ ክልሎች የሰብአዊ እርዳታ አቅርቦት ለማድረስና መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ እየሰራ ላለው ስራ ሚኒስትሩ አንቶኒ ብሊንከን እውቅና እንደሚሰጡ ለጠቅላይ ሚኒስትሩ መግለጻቸውን አስታውቋል። በተጨማሪም የውጭ ኃይሎችን መውጣ

ና የትግራይ ኃይሎችን ትጥቅ መፍታት ጨምሮ የሰላም ስምምነቱን በፍጥነት ተግባራዊ የማድረጉን አስፈላጊነትም ለጠቅላይ ሚኒስትር አብይ በአጽንኦት እንዳነሱላቸውም ነው መግለጫው ያመለከተው። ከኢትዮጵያ መንግስት በኩል ግን ውይይቱን በተመለከተ እስካሁን በይፋ የተሰጠ መግለጫም ይሁን አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በሌላ በኩል የኢትዮጵያ አየር መንገድ ዋና

የግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ለሀገር ውስጥ መገናኛ ብዙኃን ለኢትዮጵያ ዜና አገልግሎት በሰጡት መግለጫ የኢትዮጵያ አየር መንገድ ወደ ትግራይ ክልል ተቋርጦ የነበረውን ወይም የቆየውን መደበኛ በረራ ለመጀመር ዝግጅት ላይ መሆኑን አስታውቀዋል። በዚህ በመግለጫቸው ላይ እንደተጠቀሰው በሁለት በመቀሌና በሽሬ የሚገኙ

አየር ጣቢያዎች ወይም አየር መንገዶች በጥሩ ሁኔታ ላይ የሚገኙ በመሆናቸው በረራ ወደዚያ እንደሚጀምሩ አስታውቋል። ባልደረባችን ኬኔዲ አባተ በቀጥታ ከአየር መንገዱ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ነው። ከተሳካ ይዘን እንመለሳለን።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት የራዲዮ በቴሌቪዥን ስርጭታችንን ነው የሰማችሁት። ለዕለቱ የያዝነውን የአብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ወሎ ነው የምናልፈው። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው

በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ሀርቡ ከተማ የሚገኙ ተፈናቃዮች ያለ ምንም መጓጓዣ አቅርቦት ወደ ሌላ ቦታ እንዲዛወሩ እንደተነገራቸው ለአሜሪካ ድምጽ አስተያየታቸውን የሰጡ ተፈናቃዮች ተናግረዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ቅሬታውን አልተቀበለውም። አሴር ምስጋናው ናት ተፈናቃዮቹን ያነጋገረቻቸው። ሙሉ ዘገባው እንደሚከተለው ይቀርባል

ከኦሮሚያ ክልል ምስራቅ ወለጋ አካባቢ ተፈናቅለው መጀመሪያ ባህር ዳር ከተማ ከዚያም ደቡብ ወሎ ሀርቡ ከተማ ወደሚገኘው መጠለያ ጣቢያ ከገቡ ከአምስት ወር በላይ ማስቆጠራቸውን የሚናገሩት ስማቸው እንዲጠቀስ ያልፈለጉ አንድ ተፈናቃይ የአጠቃላይ ተፈናቃዮች ቁጥር ስድስት ሺህ እንደሚደርስ ይናገራሉ። የሚሰጣቸው እርዳታ እንደሚቆራረጥ ገልጸው፣ ሰሞኑን ደግሞ ያለመጓጓዣ አቅርቦት ወደ ሌላ ቦታ እንዲዛወሩ እንደተነገራቸው ተናግረዋል

ነበር። አሁን መንግስትም ማንሳትም ተሆን እርዳታ ማድረግም ተው። አሁን ህብረተሰቡ ሶስት መቶ ብር በቃ ኮንትራት መኪና እየፈለገ መልሶ ወደ ጃር እየሄደ ነው። አሁን ህብረተሰቡ እንደምታዩ፣ ጓዙም በኮንትራት መኪና በቃ ብሩን እየጨፈጨፈ ነው ያለው። በቃ መንግስትም ይሄድ። ሌላው ስማቸው እንዳይጠቀስ የጠየቁንና እንደ ቀደሙት ተፈናቃይ በስልክ አስተያየታቸውን የሰጡን ግለሰብ ያለ መጓጓዣ ወደ ተባለው መጠለያ ለመሄድ እንደሚቸገሩ ተናግረዋል። ያው ላይ

ሀይቅ የሚባል ሀገር ሄዷል። ያው ወደ እዛ ወደ እዛ ያለው አካባቢ እሺ ብሎ ተነሳ ኮንትራት ምን የሚያዙ ተነሳ። እኛ ብዙ ግለሰብ የሚሆን ሰው እዚሁ ሀገራችን ብለን መእተን ወይም ነው የምንሄደው ስንል እዚሁ ቀርተናል።

ያው መላክ አደረጉልን እንደ ነው። የደቡብ ወሎ ዞን አደጋ መከላከል መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት የቅድሚያ ማስጠንቀቂያና ምላሽ ቡድን መሪ አቶ መሐመድ ሰይድ በተፈናቃዮቹ የቀረበውን ቅሬታ አይቀበሉትም። ተፈናቃዮቹ መጥተው ሀርቦ ከተማ ላይ ነበር በፊት ሰፍሮ የነበረው። ስለዚህ ለጊዜው ቴክኒክ እና ሙያ የሀርቦ ቴክኒክ እና ሙያ ባዶ ስለነበር በትምህርት እየሰጠ ስላልነበር ሰኔ ወቅት ላይ ስለነበረ እዛ እንዲገቡ ተደርገዋል።

አሁን ግን ቴክኒክ እና ሙያ ትምህርት መጀመር አለበት። ስለዚህ ይህንን ትምህርት ለማስጀመር እዚሁ ዞን ላይ ሌላ ቦታ ላይ ክፍት የሆነ ቦታዎችን ካገኝም በኋላ ጽዳት አጽድተን ቦታዎቹን አመቻችተን ጥበቃ ተዘጋጅቶ ወደዛ ቦታ ላይ እንዲሄዱ መኪና መንግስት አመቻችተው ከዛ እያንቀሳቀሳቸው ነው የሚገኘው። በእርግጥ ይህን መንግስት መኪና ማመቻቸት እንኳ ባይችል በእጃቸው ላይ ወደ አስራ ሁለት ሺ ብር የተሰጠ በአካውንታቸው ገቢ የሚሆን በየወሩ አራት አራት ሺ ብር በፓርትነሮች የተሰጠም ስላለ

አለ። ይህንም በራሳቸው ማፎርድ ማድረግ ይችላሉ። ግን የተለያዩ እንግልቶች እና ሌሎች ነገሮች እንዳይደርሱ በሚል ከዞን ትራንስፖርት መምሪያ ጋር በመሆን ትራንስፖርት ተመቻችቶ ወደ ተውለደሪ አካባቢ ሽፍት እያደረግን ነው ያለነው። ትራንስፖርት አልተመቻችልንም የሚለው ስህተት ነው። ከአሁን በፊት ወደ ሰባት መኪና ተፈናቃዮች ገብተዋል። አሁንም ዛሬም ቢሆን ሰባት መኪና ተልቋል ቦታው ላይ

በአግባቡ ሬጅስተር እየተደረጉ ወደዚህ እንዲመጡ እየተደረገ ያለበት ሁኔታ ነው ያለው። አቶ መሀመድ ከመጠለያ ጣቢያ ውጭ በየሰው ቤት ተጠግተውና በመጠለያ ጣቢያ ውስጥ አርባ ሶስት ሺህ የሚሆኑ ተፈናቃዮች መኖራቸውን ገልጸው ከዘጠና በመቶ በላይ የሚሆኑት ከተለያዩ የኦሮሚያ ክልል የመጡ መሆናቸውን ገልጸዋል። በተጨማሪም ዛሬ እስካነጋገርናቸው እለት ድረስ በየቀኑ አንድ ሺህ የሚሆኑ ተፈናቃዮች ወደ ዞኑ እየገቡ መሆኑን የጽህፈት ቤቱ ኃላፊ አቶ መሀመድ ሰይድ ተናግረዋል።

በአማራ ክልል በአሁኑ ሰዓት ከስድስት ሺህ በላይ ተፈናቃዮች እንደሚገኙ ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የተገኘው መረጃ ያመላክታል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። በኢትዮጵያ የሚገኙ ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደ ሌላ ወደ ሌላ የአፍሪካ ሀገር ነው የምናልፈው ወደ

ምዕራብ አፍሪካ ነው የምንሄደው። የምዕራብ አፍሪካ መሪዎች በቀጠናቸው በተስፋፋው ሽብርተኝነት እና በተባባሰው የደህንነት ችግር ላይ ለመነጋገር ትላንት ማክሰኞ አክራ ላይ ስብሰባ ተቀምጠዋል። ቤኒን፣ ቡርኪና ፋሶ፣ አይቨሪ ኮስት እና ቶጎን የሚያካትተው የአፍሪካ ተነሳሽነት አባላት የተነጋገሩበት ከሳህል ተነስቶ ወደ አካባቢያቸው የተዛመተውን ሽብርተኝነት ለመከላከል በሚቻልበት

ሁኔታ ላይ ነው። የሩሲያ ተጽዕኖ እየጠነከረ ሲመጣ አውሮፓውያን ኃይሎች አካባቢውን ለቀው እየወጡ ነው። በኬንት መንሻ ከአክራ የተጠናቀረ ዘገባ ነው ደረጀ ደስታ እንደሚከተለው ይዞታል። የአክራ ተነሳሽነት ሰባት የምዕራብ አፍሪካ አገሮች ከቡርኪና ፋሶ፣ ኒጀር በኩል በሰሜኑ የድንበሮቻቸው አቅጣጫ እየጨመረ የመጣውን

እስላማዊ ታጣቂዎች ጥቃት በጋራ ለመከላከል የፈጠሩት የደህንነት ማስጠበቂያ ትስስር ነው። ሽብርተኝነትን ለመዋጋት በከፍተኛ መሪዎች ደረጃ የመጀመሪያው በሆነው የአክራ ተነሳሽነት ጉባኤ ላይ ንግግር ያደረጉት የጋናው ፕሬዚደንት ናና አኩፎ አዶ እየጨመረ የመጣውን ሽብርተኝነት በጋራ ለመዋጋት ለአባል አገራት ተባብሮ መስራቱ አስፈላጊም ሆኖ መገኘቱን ተናግረዋል።

continues to suffer from the effects of the scourge of terrorism and violent extremism. ምዕራብ አፍሪካ በአሸባሪነትና በአመጽንፈኝነት እየተሰቃየች መሆኑን እንደቀጠለ ነው። ሽብርተኝነት በአካባቢው በፍጥነት እየተስፋፋ ነው። ዛሬ በአካባቢው በሚያደርጉት እንቅስቃሴ ስኬት አገኘን በሚል የተደፋፈሩት የአሸባሪ ቡድኖች አዳዲስ የሽብር እንቅስቃሴዎችን የሚያራምዱባቸውን ሌሎች አካባቢዎች እየፈለጉ ነው። ይህም ስኬታቸው ሽብርን ከሳህል

ወደ ደቡብ አፍሪቃ የባህር ዳርቻና ወደ ምዕራብ አፍሪቃ እንዲሸጋገር አድርጓል። አክራ ኢኒሽቲቭ በሚል የተቋቋመውም ይህ ዕቅድ ይህን ከሳህል እስከ ደቡብ አፍሪቃ ባህር ዳርቻ ድረስ ያለውን የሽብርተኝነት እንቅስቃሴ መዛመት ለመግታት ነው። የጋናው መሪ አገሮቹ የራሳቸው ተነሳሽነት የሚኖራቸው ቢሆንም የውጭ አጋሮቻቸው እንዲረዷቸው ግን ያስፈልጋል ብለዋል።

ስ የደረስንበት ግምገማ ከዓለም አቀፉ ማህበረሰብ አባላት ድጋፍ እንደሚያስፈልግ ይጠቁማል። ይሁን እንጂ በአገር አቀፍ ደረጃ ያለውን ኃላፊነታችንን ለመወጣት የምናደርገውን ጥረት የሚያከብሩ ዓለም አቀፍ አጋሮችን በማሳተፍ በራሳችን በኩል የሚፈለግብንን ከፍተኛውን ኃላፊነት ለመሸከም ባለን ቁርጠኝነት ጸንተናል።

እንደ እንግሊዝ፣ ፈረንሳይና ጀርመን የመሳሰሉት ምዕራባውያን አገሮች ሰላም አስከባሪ ኃይሎቻቸውን ከማሊ ያወጡ ሲሆን በምዕራብ አፍሪካ የተበላሸውን የጸጥታ ሁኔታ የበለጠ ሊያባብሰው እንደሚችል ተገምቷል። የእንግሊዝ ጦር ኃይሎች ሚኒስትር ጄምስ ሂፒ በበኩላቸው እንግሊዝና ሌሎች የምዕራብ አገሮች ከምዕራብ አፍሪካ አገሮች ጋር ጽንፈኝነትና

ሽብርተኝነትን በመዋጋት አጋር ሆነው መስራቱን የሚቀጥሉበት ሲሆን ችግሮቻቸውን እንዴት መፍታት እንዳለባቸው የማይነግሯቸው መሆኑን ገልጸዋል። የደህንነት ፈተና መኖሩን ጠንቅቄ አውቃለሁ። የብሪታንያ ወታደራዊ ኃይሎች በአክራው ኢኒሺየቲቭ ውስጥ ካሉት ከብዙዎቹ አገሮች ጋር ጥሩ ግንኙነት ስላላቸው እነሱንም ለመጠቀም ዝግጁ ነን።

ይህ በምዕራብ አፍሪቃ አካባቢ ያለ ችግር በመሆኑ መፍትሔ ለመስጠት መፈለጎ ትክክል ነው። ነገር ግን እዚያ ያለው አለመረጋጋትና የደህንነት ችግር

በእኛ በአውሮፓም ላይ ከፍተኛ ተጽዕኖ ስላሳደረ እኛም በምንችለው መንገድ እርስዎን ለመርዳት ዝግጁ መሆናችን ተገቢ ነው። በአክራ የደህንነት ፖሊሲ ምርምር ተቋም የዓለም አቀፍ ግንኙነትና በደህንነት ጉዳዮች የተካኑት አዳም ቦና ለአሜሪካ ድምፅ እንደተናገሩት መሪዎቹ ተራዎቹን ዜጎች እስካላሳተፉ ድረስ በምዕራብ አፍሪካ የሚደረገው በምዕራብ አፍሪካ የሚደረገው የጸረ ሽብር እንቅስቃሴ ምንም ትርጉም አይኖረውም ይላሉ።

ዝም ብለን ተነስተን ልንጨርሰው አንችልም። ትክክለኞቹ እርምጃዎች መወሰድ አለባቸው። በመሪዎች በኩል ፈቃደኝነት ሊኖር ይገባል። ነገር ግን ዜጎች አንድ ነገር፣ አስፈጻሚዎች ደግሞ ሌላ ነገር ሲያደርጉ ከፍተኛ የግንኙነት ክፍተት ተፈጥሯል። ያለ ሕዝብ ተሳትፎ ሽብርተኝነትን መዋጋት አትችልም። እናም እነሱ የሚያደርጉት ያንን አይደለም።

አሁን ደግሞ ውስጢ ወደ ብሪታንያ ነው ሰዳችሁ። የብሪታንያ ኢኮኖሚ በሚቀጥለው ዓመት በ ዜሮ ነጥብ አራት

ከመቶ እንደሚቀንስ ተገለጸ። ይህም ከባለጸጎቹ የቡድን ሰባት ሀገሮች ከሁሉም ከፍተኛ መሆኑን የኢኮኖሚ ትብብርና ልማት ድርጅት አስታውቋል። ከለንደን የአሜሪካ ድምጹ ሄነሪ ሬጅወል ያጠናቀረው ዘገባ ነው። በዛ ዘገባ መሰረት አለም አቀፋዊ በምጣኔ ሀብት ይዞታ ከሰሞኑ ከነበረው ፖለቲካዊ ትርምስ ጋር ተዳምሮ የእንግሊዝን ኢኮኖሚ እንደጎዳው ተንታኞች ይናገራሉ።

ቆንጅት ታየ ዝርዝሩን ታሰማናለች። የወይዘሮ ሄይሊ ግሬይ ቤተሰብ ለገና ለክሪስመስ በዓል እየተዘጋጀ ነው። ልጆቻቸው በየቀኑ በዓሉ መጣ እያሉ ደስ ብሏቸው ይጠብቃሉ። እሳቸው ግን ጭንቀት ላይ ነው ያሉት። ለጋዝና ለኤሌክትሪክ የምከፍለውን ማሰብ አለብኝ። ምንም ለማድረግ የምችል አይመስለኝም። በቃ ለክሪስመስ ምንም አያገኙም ማለት ነው።

ይህንን የሄሊ ግሬን ጭንቀት በመላው ብሪታንያ ያሉ ቤተሰቦች ይጋሩታል። የህዝቡ የኑሮ ደረጃ በቀጣዮቹ ሁለት ዓመታት እንደ አውሮፓውያን አቆጣጠር በ1956 የኑሮ ደረጃ በሰነድ መያዝ ከጀመረ ወዲህ ታይቶ በማያውቅ መጠን እንደሚያሽቆለቁል ተተንቢዋል። የምግብ ባንክ የሚባሉት የምግብ እደላ ግብረሰናይ ተቋማት የእርዳታ ፈላጊው ቁጥር በዚህ ደረጃ ደርሶ አይተን አናውቅም እያሉ ነው።

ሻርለት ሂል ፌሊክስ ፕሮጀክት ፉድ ባንክ የሚባል የምግብ እደላ ተቋም አስተዳዳሪ ናቸው። እንዲህ ሲሉ ያስረዳሉ። ድሮ ድሮ እንደሚታወቀው እርዳታ የሚያስፈልጋቸው ችግር ላይ ያሉ የሚያበስሉት ማዕድ ቤት የሌላቸው ሰዎች ነበሩ። አሁን ስራ ላይ ሆነው ለማብሰያቸው የጋዙንም ሆነ የኤሌክትሪኩን ክፍያ መክፈል የማይችሉ ሰዎች አሉ። እነርሱም እርዳታ ያስፈልጋቸዋል።

ችግሩ እየተባባሰ መሄዱ አይቀርም። የግብር ክፍያው ጨምሯል። መንግስት ወጪዎቹን እየቀነሰ ነው። የብሪታንያ መንግስት ችግሩን ያመጡት የኮቪድ-19 ወረርሽኝና ሩሲያ እንደሆኑ ነው የሚናገረው። የፋይናንስ ሚኒስትሩ ጀረሚ ሀንት ያስረዳሉ። አቅርቦት ማጓጓዣው ሰንሰለት ላይ የተፈጠረው ጫና የሸቀጥ ዋጋ ይበልጥ እንዲወደድ አድርጓል

ግሽበቱን ከፍ አድርጎታል። ሁኔታውን የአባባሰው ደግሞ ሩሲያ የፈጠረችው የኃይል ምንጭ ወይም የኤነርጂ ቀውስ ነው። ቀውሱ ዓለም አቀፋዊ ሆኖ ሳለ ብሪታንያ የራሷ የሆኑ ችግሮች እንዳሏት የቻታም ሃውስ ተንታኙ ጃን ካምፍነር ያስረዳሉ። ጉት ርዕዮተ ዓለማዊ ምሪት ይዘው የሚጓዙና

ብቃታቸው በጣም አጠያቂ የሆኑት መንግስታት ናቸው። ያም በመጨረሻው የሊስትረስን አስተዳደር በ45 ቀኑ እንዲወገድ አድርጓል። የቀድሞዋ ጠቅላይ ሚኒስትር ሊስትረስ የግብር ክፍያዎችን ለመቀነስና የመንግሥት ወጪዎችን ለማሳደግ የነበራቸው እቅድ የፓውንድን አቅም እንዳዳከመው፣ የብድር ወጪዎችንም እንዲያሻቅቡ ማድረጉና፣ በኋላም ስራቸውን እንዲለቁ እንዳስገደዳቸው ይታወሳል።

ሆኖም ሀገሪቱ የእሳቸው እቅድ ካስከተለው ጉዳት አልተላቀቀችም። ለንደን ለመጀመሪያ ጊዜ በአውሮፓ ትልቋ የአክሲዮን ገበያነት ስፍራዋን ባለፈው ሳምንት በፓሪስ ተነጥቃለች። ተንታኞች ብሪታንያ በራሷ ላይ ያመጣቻቸው ችግሮች እንዳሉ ነው የሚናገሩት። ከአውሮፓ ሕብረት መውጣትን መምረጧ በንግዱ ዘርፍ አዳዲስ ችግሮች ደቅነውባታል። የአይብ ውጤቶች አምራቹ ነጋዴ ሳይመን ስፐረር

ከአውሮፓ ገበያ ያተርፉ የነበረውን 285,000 ዶላር በአንድ ሌሊት እንደከሰሩ ይናገራሉ። ዘንድሮ ግን ኩባንያቸውን ከአውሮፓ ገበያ ጋር ግንኙነት ላለው ተለቅ ያለ ተፎካካሪ ኩባንያ ሸጠውታል። ከአውሮፓ ህብረት ወጥተናል። ስለዚህ ሌላ መፍትሄ መፈለግ ነበረብን።

እንግሊዝ ከአህጉራዊው ህብረት መውጣቷ ኢኮኖሚዋን እንዳቀጨጨው ተንታኙ ጃን ካምፍነር ያስረዳሉ። የ2020ና የ2021 የኮቪድ-19 ወረርሽኝ ሸፍኖት ስለነበር በቀጥታ ከብሬክሲት በተያያዙ ውሳኔዎች ምክንያት የመጣው ጉዳት ምን ያህል እንደሆነ ጥርት ብሎ ሊታወቅ አልቻለም ነበር። አሁን ግን

ዘግቶም ቢሆን እየታየ ነው። ጠቅላይ ሚኒስትር ሪሺ ሱናክ በበኩላቸው ከአህጉራዊው ህብረት መውጣታችን ጠቅሞናል ባይ ናቸው። ብሬክዚትን ደግፌ ድምፄን ሰጥቻለሁ፣ አምንበታለሁ። ብሬክዚት ለሀገሪቱ ትልቅ ጥቅም ማምጣት እንደሚችል፣ አሁንም እያመጣ መሆኑን አውቃለሁ።

መንግስታቸው አሁን ወገባችንን ጠበቅ ካደረግን የኢኮኖሚ ድቀቱን ጊዜ እናሳጥረዋለን እያለ ነው። በሚሊዮኖች ለሚቆጠሩ ዜጎች ግን የገና ድባብ እንደፊቱ አይደምቅም። መጪዎቹ ዓመታትም ቀላል አይሆኑም።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው። አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት ይላል የስቱዲዮ ሰዓታችን። ሰሞኑን እንደምናደርገው ሁሉ የዓለም ዋንጫ አሁን ያለውን ሁኔታ ለመረጃ ወደ እናንተ ለማድረስ ሀብታሙ ስዩምን ባልደረባችንን እዚህ ስቱዲዮ ጋብዘናል። ወደዛው ነው የምናልፈው።

ሀብታሙ ስዩም ወደ ስቱዲዮ እንኳን ደህና መጣለህ። ስፖርታዊ እለታዊ መረጃዎች እኔ እንኳን በጥልቀት አንተ ወደምት አቀርበው የስፖርት

ትንታኔ ወይም የዕለቱ ዘገባ አልገባም ግን ከመጀመሩ በፊት የዓለም ዋንጫ አርብ እብለት በነበረው ዝግጅታችን የተለያዩ አስተያየቶችን ጠይቀን ነበረ። በስፖርት ውስጥ ያሉ ኳስ ተጫዋቾችን፣ አሰልጣኞችን ብዙዎቹን ና ምን ጠብቃላችሁ ስንላቸው የአርጀንቲናን ቡድን ና ብራዚል ቡድን ያሸንፋል የሚል ግምት እንደነበራቸው ምክንያቱም የሴኔጋል ተጫዋች በመጎዳቱ ምክንያት ና እስካሁን ያሉት ዛሬ

ሶስተኛ ቀን ነው፣ አራተኛ ቀን። እስካሁን ያሉት መረጃዎች ምን ይመስላሉ? እሱን ጨምረ ለምሽቱ ያስካሁን አካፍለን። እኔ ከካሜራ ዞር ልበል፣ ወደ አንተ ላልፍ

አመሰግናለሁ ጽዮን። እንደምንላቸዋል አድማጮቻችን እንዲሁም ተመልካቾቻችን የኳታሩ ዓለም ዋንጫ ያልተጠበቁ ውጤቶች እየተመዘገቡበት ይገኛል። ዛሬ በተደረጉ ጨዋታዎች የብዙሀን መነጋገሪያ የነበረው የጀርመንና የጃፓን ጨዋታ ነበረ። ጃፓን የአራት ጊዜ ዓለም ዋንጫ አሸናፊዋ ጀርመንን ሁለት ለአንድ አሸንፋለች። ጃፓን እንግዲህ በሰላሳ ሶስተኛው ደቂቃ ጀርመን በ

ኤልኬ ጎድጎን የጎል ቅድሚያውን ብታገኝም ጃፓን ከረፍት መልስ ጠንክራ በመግባት በሬቱ ድዋንና ታኩማ ሳኑ ሁለት ጎሎች ያልተጠበቀ አሸናፊ ሆናለች። ትናንት የተደረጉ ጨዋታዎችን በወፍ በረር ለመቃኘት ያክል ዴንማርክና ቱኒዚያ፣ ሜክሲኮና ፖላንድ 0 ለ0 አቻ ወጥተዋል።

በሁለቱ ጨዋታዎች የታየው የግብ ድርቅ ግን ምሽት ላይ በተገናኙት ፈረንሳይና አውስትራሊያ ጨዋታዎች የተሻረ ይመስላል። በዚህ ጨዋታ ፈረንሳይ አራት ለአንድ አውስትራሊያን አሸንፋለች። በዚህ ጨዋታ የጎል ማግባቱን እድል ቀድመ ያገኘችው አውስትራሊያ ነበረች በክሬግ ጎድዊን አማካኝነት በዘጠነኛው ደቂቃ። ሆኖም የፈረንሳይ ብሔራዊ ቡድን ጨዋታውን በማጋጋል ኦሊቨር ግራውድ ሁለት ጎሎችን ሲያስቆጥር፣ አድሪያን ራቢዮት፣ ኬሊያን ፔፕ አንድ አንድ ጎሎችን በማስቆጠር

ፈረንሳይ ባለድል እንድትሆን አድርገዋል። ዛሬ ከሰዓት በኋላ እንዲሁ ሌሎች ጨዋታዎች ተደርገዋል። ሞሮኮና ክሮሽያ ተገናኝተዋል። ሁለቱም ጠንካራ ፉክክር ካደረጉ በኋላ ምንም ጎል ሳይቆጠር አቻላቻ ወጥተዋል። አመሻሹን ስፔን እና ኮስታሪካ ያደረጉት ጨዋታ እንዲሁ አነጋጋሪ ሆኖ ውሏል። ሀያ ሁለተኛ ዓለም ዋንጫ ከተጀመረ ወዲህ ከፍተኛ የሚባል ጎል በኮስታሪካ ላይ ተቆጥረዋል። ስፔን በኮስታሪካ መረብ ላይ ሰባት ጎሎችን በማገናኘት በጨዋታውም የበላይነትን በመያዝ ይህንን ውድድር

የዛሬውን እንግዲህ ሀብላ ጀምራለች። ፍራን ቶሬዝ ለስፔን ሁለት ጎሎችን ሲያስቆጥር የቡድኑ አጋሮቹ ዳኒ ኦልሞ፣ ማርኮ አሰኒዮስ፣ ጋቢ፣ ካርሎ ሶሌር እና አልቫሮ ሞሮታ አምስት ጎሎችን በተከታታይ በማስቆጠር

እንግዲህ በዓለም ዋንጫ ውስጥ ሌላ ታሪክ ጽፈዋል። ከዓለም ዋንጫ ጋር የተገናኙ ሌሎች ጉዳዮችን ለማነሳሳት ያክል በዓለም ዋንጫ ታሪክ የመጀመሪያዋ ሴት ዳኛ የሆኑት ስቴፋኒ ፍራንፖርት ትናንት አንድ ጨዋታ በአራተኛ ዳኝነት አጫውተዋል። ጨዋታው ደግሞ በሜክሲኮና በፖላንድ መካከል የተደረገ ነበረ። እሳቸው ዘንድሮ በዳኝነት ከሚያገለግሉ ሶስት ሴት ዳኞች መካከል አንዷ ናቸው።

አንድ ጉዳይ ደግሞ እንጨምር በዛሬ ሁለት እንግዲህ የቪኦኤ ዘጋቢዎች ከዳካር ባደረሱን መረጃ መሰረት በሴኔጋል የማሊያ ሽያጭ በእጅጉ ተጧጡፏል። የ ሆኖም ተመሳስለው በተሰሩ ማሊያዎች ምክንያት ግን የሀገሪቱ የስፖርት ፌዴሬሽን ትልቅ ችግር ውስጥ እንደገባ እየተነገረ ነው። ፌዴሬሽኑ ማሊያውን በሰባ ዶላር ነው የሚሸጠው። ሆኖም ግን የሴኔጋል መንግስት ሰላሳ አምስት ሺህ ተመሳስለው የተሰሩ ማሊያዎችን መያዙን አስታውቋል።

ሆኖም ኳስ አፍቃሪያን የትክክለኛውን ማሊያ ዋጋ በእጅጉ ውድ ስለሆነ ተመሳስለው የተሰሩትን ከመግዛት ውጪ አማራጭ እንደሌላቸው እየተናገሩ ይገኛሉ። ጽዮን፣ የዛሬ የስፖርት መረጃዎችን ከማጠናቀቃችን በፊት በነገው እለት የሚደረጉ ጨዋታዎችን እንንገራቸው። ስዊዘርላንድና ካሜሩን፣ ኡራጋይና ደቡብ ኮሪያ፣ ፖርቹጋልና ጋና እንዲሁም

ብራዚል እና ሰርቢያ በነገው እለት ይጫወታሉ። ቀደም ብለሽ እንግዲህ ያልተጠበቁ ውጤት ብለሽ ያነሳሽው አለ በትናንት ነው እለት አርጀንቲናና ሳውዲ አረቢያ ገጥሞ ነበረ እጅግ የተጠበቀችው ቀደም ብለንም ስናወራ ነበረ አርጀንቲና ነበረች። ሆኖም የኳስ አንደኛው ውበት ደግሞ ያልተጠበቁ ውጤቶች መመዝገባቸው ነው እና ሳውዲ አረቢያ

ሁለት ለአንድ በማሸነፍ ባለ ድል ሆናለች። የብራዚልን ጉዳይ ነገ እንከታተላለን ማለት ነው። ይሄን ያሉ መረጃዎች አዎ። የሳውዲ አረቢያ መንግስትም በዚህ ደስታውን ዛሬ ስራ የለም አይደል? ዛሬ የስራ ነጻ ተደርገዋል ዜጎቿን ተደስቷል። የሳውዲ አረቢያ መንግስትም እንግዲህ። በነገው ምሽት፣ በአርብ ምሽት ደግሞ አንድ አሰልጣኝ ለትንታኔ ይዘህ እንደምትመጣ ስትነግረ ነበር ቅድም

አሁን እንግዲህ ቀደም ብለን ትናንትና ማስታወቅናችኋል። የተለያዩ ባለሙያዎችን በስፖርቱ ጉዳይ እየጋበዝን የዓለም ዋንጫን በተለያየ መንገድ እናያለን ብለናል። አርብ ዕለት የሳምንቱ ጨዋታዎች መገባደጃን ምክንያት በማድረግ አንድ ታዋቂ አሰልጣኝን ይዘን በስልክ መስመር

እንገናኛለን። አሁን ትሄዳለ ወይስ ተጋባዥ ነ ከኔ ጋር ቀሪውን ፕሮግራም ታስተዋውቃለህ? ዛሬ ሙያ በስፖርት ላይ የሚያተኩር ነው። ወደ አንጂ ሙያ እንመልሳቸው። እሺ እናመሰግናለን ሀብታሙ። የተከበራችሁ አድማጮች ወደ መደበኛ የዕለቱ ስርጭታችን እንመለሳለን። ወደ ሁለተኛው አጋማሽ ተመለሰን ስንመጣ ሴቶችና ቤተሰብን ይዘን እንመጣ

ሳምንታዊው የረቡዕ ምሽት ሴቶችና ቤተሰብ ተከታዩን የአየር ሰዓት ይይዛል። በኢትዮጵያ በተለይ በገጠርና ግጭት ባለባቸው አካባቢዎች ነፍሰ ጡር እናቶች ተገቢውን ሕክምና ባለማግኘታቸው ምክንያት እናቶችና ጨቅላ ሕጻናት እንደሚሞቱ የጤና ባለሙያዎች ይናገራሉ። በምስራቅ ወለጋ ዴዴሳ ቀበሌ ነዋሪዋ ወይዘሮ ሌሊሳ ጀዋር

ሶስት ቀናት በፊት ሆስፒታል ለወሊድ ገብተው የነበረ ቢሆንም ልጃቸውን ግን መታቀፍ እንዳልቻሉ ይናገራሉ። ግጭት ተከስቶ በነበረው ራያ ቆቦ ከተማ ነዋሪ እንደሆኑ የሚናገሩት ወይዘሮ ጎዳዳ ሞላ በበኩላቸው በአካባቢው በነበረው ጦርነት ይበልጥ ተጎጂ የነበሩ እናቶችና ህጻናት እንደነበሩ

ይናገራሉ በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ገመቹ በበኩላቸው ዶክተር ሀይሌ ገመቹ በበኩላቸው ነፍሰ ጡር እናቶች ተገቢውን ክትትል የማያገኙ በመሆኑ ለጉዳት እንደሚዳረጉ ገልጸዋል።

በሌላ በኩል ደግሞ በኢትዮጵያ በዓመት 14ሺህ የሚሆኑ እናቶች በወሊድ ምክንያት ህይወታቸውን እንደሚያጡ ጤና ሚኒስቴር ገልጿል። ከ87ሺህ በላይ ጨቅላ ህጻናት በወሊድ ላይ የሚከሰት የጤና እክል ህይወታቸው እንደሚያልፍም የጤና ሚኒስትሩ

የጤና ሚኒስቴር መረጃ ያመለክታል እነዚህን እናቶች የሚሞቱ እናቶችና ህጻናትን ሞት ለመቀነስና ለመታደግ ሚኒስትሩ በተቀናጀ ሁኔታ ስራ መጀመሩን አስታውቋል ሁሉንም ያነጋገራቸው ከሚኒስትሩ የእናቶችና ህጻናት ጤና ዳይሬክተር ዶክተር መሰረት ዘላለምንም ጨምሮ ያነጋገረችው ፀሐይ ዳምጠው ለዛሬ ሴቶችና ቤተሰብ መሰናዶ እንደሚከተለው ይዛለች

የሴቶችና ቤተሰብ ጉዳይ ሲነሳ የእናቶችና ጨቅላ ህጻናት ጤና ቅድሚያ ሊሰጠው እንደሚገባ ባለሙያዎች ያሳስባሉ። ተገቢውን የህክምና ክትትል ባለማግኘት ህይወታቸው እንዳያልፍም የህክምና ተቋማትና ባለሙያዎች በተገቢ ሁኔታ የነፍሰ ጡር እናቶችን የህክምና ግለታሪክ ታሪክ መረጃን በአግባቡ መያዝ እንደሚገባቸው የጤና ሚኒስቴር ያሳስባል። የአሜሪካ ድምጽ ያነጋገራቸው እናቶች ነፍሰ ጡር እናቶች ማድረግ ስለሚገባቸው የህክምና ክትትል መረጃ በተመለ

እየተመለከተ ቢኖራቸውም በተለያዩ ችግሮች ምክንያት በወሊድ ጊዜ የእናቶችም ሆነ የጨቅላ ህጻናት ህይወት እንደሚያልፍ የራሳቸውን ህይወት ምሳሌ በማድረግ ያስረዳሉ። በምስራቅ ወለጋ ዞን አርጆ ሆስፒታል ከሶስት ቀን በፊት ለወሊድ የገቡት ወይዘሮ ሌሊሴ ጀዋር ልጃቸውን መታቀፍ እንዳልቻሉ ይናገራሉ። ሙዳ ብራው መገራት ይባቻን ቱሬ መላይ ነጋው መሆን ቱሬ አም ኤዳኒ ስርነዳውን ሳረጋይ ቦዴ ጭኔ ሱነት ጭኔውማ

ዳይሞን ሚዳም ነፍሰ ጡር እያለሁ ምንም ችግር አልነበረብኝም በጤና ኤክስቴንሽን ባለሙያዎች በኩል በደንብ እንድበላ ከባድ ስራ እንዳልሰራ ና ሌሎች ሌሎች ጥንቃቄዎችን እንዳደርግ ትምህርት ተሰጥቶኛል ምጥ ሲጀምረኝ እሁድ ወደ ሆስፒታል መጣሁ ከዛም ሀኪሞች አዩኝ ገና ነሽ አሉኝ እዛው ሆስፒታልም ቆየሁ

ከእሁድ ጀምሮ በሕክምና ስረዳ ነው የቆየሁት። ትናንት ግን በሆዴ ያለው ህፃን ሞቶ ነው የተወለደው። ምክንያቱን ስጠይቅ ህፃኑ ያለ ጊዜው ነው የተወለደው አሉኝ። አሁን ለኔ የሕክምና እርዳታ

እየተደረገልኝ ነው ያለሁት። እናቶች በእርግዝና ጊዜ አስፈላጊውን የጤና ክትትል ሳያገኙ ከቀሩ ህይወታቸውም ሆነ በማህጸናቸው ያለው ጽንስ ችግር ላይ ይወርቃል የሚሉት በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ሀይሌ ገመቹ አንዲት እናት ካረገዘችበት ቀን ጀምሮ ስትወልድ ወይም ከወለደች በኋላ ባሉት አርባ ሁለት ቀናት ውስጥ ለተለያዩ

አይነት ችግሮች የተጋለጠች ናት። ሊከሰቱ ከሚችሉ ችግሮች ውስጥ የመድማት ችግር ነው። ሌላኛው ደግሞ የደም ግፊት ነው። የደም ግፊት እንግዲህ ከእርግዝና በፊት የነበረ ሊሆን ይችላል

እርግዝና ወቅት በተለይ ከአምስት ወር በኋላ የሚከሰት ሊሆን ይችላል። ሶስተኛው ኢንፌክሽን ነው። በይበልጥ ከወሊድ በኋላ ማህፀን ኢንፌክሽን፣ የኩላሊት የሽንት ኢንፌክሽን ሊሆን ይችላል የሳምባም ሊሆን ይችላል። በተለያየ መልክ እናትዋን ሊጎደም የሚችሉ ኢንፌክሽኖች ናቸው። ሌላኛው ውርጃ በተለያዩ ምክንያቶች ሊከሰት ይችላል። በትክክል ሕክምናውን ካላገኘ ከፍተኛ ጉዳት እና ሞት ሊያደርስ ከሚችሉ አራቱ ፋክተሮች ውስጥ ናቸው ማለት ነው። ግጭት ተከስቶ

በት በነበረው ራያ ቆቦ ከተማ ነዋሪ እንደሆኑ የሚናገሩት ወይዘሮ ጎዳዳ ሞላ በአካባቢው በነበረው ጦርነት ይበልጥ ተጎጂ የነበሩት እናቶችና ህፃናት እንደነበሩ ያስረዳሉ። የለም እንደምንም ብለው መጥተው ከተማ ካለችው የጤና ጣቢያና እንዴት ሆስፒታል አለ። ሆስፒታሉ ማቴሪያል የለውም። ከአቅም በላይ ሲሆን ሪፈር ይባላል። ወደ ወልዲያ አቅም ያለው ሄዶ የታከማም፣ አቅም የሌለውም ቤቱ ይቀራል። ይሄ ነው ያለው ሁኔታ።

እና እናቶች እና ህጻናትም ትልቁ ችግራቸው በመንገድ ላይ ደንግጠው ሲሄዱ አዝለው ሲሄዱ የሚገጥማቸው ችግር ልጆቻቸውን በማጣት ራሳቸውን ያስወርዳቸዋል። ነፍሰ ጡርም ከሆነ እስከዚህ ድረስ ነው የተደረሰው። ብዙ እናቶች አሁን ልጆቻቸውን ያጡበት ሁኔታ አለ። ምክንያቱም የመሸሻ አቅምም ስለሌላቸው ድንጋጤው አለ። ድንጋይ አደናቅፏቸው በመውደቅ ያስወረዳቸው አሉ። ይሄ ይሄ ነው የተከሰተው። እና አሁንም

የሰላም ሁኔታ ተረጋግጦልን እናቶችና ህጻናት በሰላም ና በንት የሚያድጉበት ና በቂ አገልግሎት የሚያገኙበት ምቹ ሁኔታ እንዲፈጠር ነው የሁሉም ፍላጎትና ስሜት። የኢትዮጵያ ጤና ሚኒስቴር የእናቶችና ጨቅላ ህጻናት ሞት ለመቀነስ ላለፉት ስምንት ዓመታት የሚወልዱ እናቶች የተደራጀ መረጃ እንዲኖራቸው ማድረጉን ያስታወሱት በጤና ሚኒስቴር የእናቶችና ህጻናት ጤና ዳይሬክተር ዶክተር መሰረት ዘላለም መረጃው በሚገባ የተሰበሰበ እንዳልሆነ ያስረዳሉ። የእናቶች ሞትን

ቅኝት ይደረጋል። በየቀኑ በየሳምንቱ ሪፖርት ይመጣል ከክልሎችም ከተቋማትም። በተቋም ደረጃ ህይወታቸው ያለፈ እናቶችና ቤትም ሲወልዱ በዛም ውስጥ የሚመጣው ሁለቱ መረጃ ይመጣና ትንታኔ እናደርጋለን። ይሄ የሚመጣው መረጃ እንደሚጠበቀው አይደለም። ባለፉት ስምንት አመት ሰርተንበታል። ግን እስካሁን ድረስ በየአመቱ እስከ አስራ አራት ሺ የሚሆኑ እናቶችን የእነሱን መረጃ ይዞ ይመጣል ብለን እናስባለን። ያ መረጃ ብቻ መምጣቱ ሳይሆን፣ ለምሳሌ ዛሬ በሞት ያጣናት እናት የእሷ መረጃ ተተና

ስንት ነው? ምንድን ነው ምክንያቱ? ለምን፣ እንዴት፣ በምን ሁኔታ ለምን ይሄም አልሆነ የሚለው በደንብ በዝርዝር ያ ኬስ ታይቶ ተተንትኖ በሚቀጥለው ለመውለድ የምትመጣ ዋን እናት መታደግ ነው። እስካሁን ድረስ ከ አስር በመቶ በላይ አልደረሰም ሪፖርቱ። ስለዚህ ይሄ አስር ፐርሰንት ብቻ መሆኑ በራሱ አሳሳቢ ስለሆነ ነው። ከ አስር ፐርሰንት ውስጥ ደግሞ አስር በመቶ ብቻ የመጡት ውስጥ ከእነዚህ ውስጥ ሀምሳ በመቶዎቹ ናቸው ደግሞ በውስጥ በደንብ ታይቶ፣ ለምን፣ እንዴት፣ በምን ምክንያት የሚለው ትንታኔ የተሰራላቸው የጤና ባለሙያዎች እና ተቋማት የመረጃ አሰባሰባቸው

ምን ይመስላል ስንል የጠየቅናቸው ናቸው። በአምቦ አጠቃላይ ሆስፒታል የጽንስና ማጸን ስፔሻሊስት ዶክተር ሀይሌ ገመቹ። መረጃዎች እያዛሉ ያለበት ሆስፒታል ውስጥ ማተርናል ቤዝ ኦዲት የሚባል ነገር አለ ያ የሚመለከተው አካል ካከመው ቲም ጭምር

ተገናኝተው ምክንያቱ ምንድን ነው? የሞቱ መንስኤ ምንድን ነው? ምክንያቱ ምንድን ነው? ለምሳሌ ድል ካለ ዛ አካባቢ የአመለካከት ችግር ሊኖር ይችላል ወይም ደግሞ የእውቀት ወይም ደግሞ የትራንስፖርቴሽን ችግር ሊኖር ይችላል። በተለያዩ አይነት ምክንያቶች ወደ ጤና መስጫ አካባቢ ያለመሄድ ሁኔታ፣ የመዘግየት ሁኔታ ሊከሰት ይችላል።

ከጤና ጣቢያም ወደ ተሻለ ሕክምና የሚሰጥበት ሆስፒታል በሚላኩበት ጊዜ አሁንም ትራንስፖርት ጋር ሊሆን ይችላል። ከብዙ አይነት ነገሮች አንጻር ቶሎ ሕክምና ሳያገኙ ይችላሉ። እነዚህን ነገሮች ለመለየት ነው እንግዲህ የምንገናኘው። ይሄ ሞት መከላከል የሚቻል ነው ወይ ከሕክምና አቅም በላይ የሚሆን ነው ወይ የሚለውን ነገር መለየቱ ስራ ይሰራል ለሚቀጥሉት ሕክምናዎች እንደ ግብዓት ተጠቅመን ሌላ ተጨማሪ ተመሳሳይ ችግር እንዳይከሰት

ጥንቃቄ እንዲደረግ ፊድባክ እንሰጣጣለን ማለት ነው። ለእናቶችና ጨቅላ ህጻናት ሞት መነሻ ነው የተባሉት በእናቶች ጤና መረጃ ትንታኔ የተደረሰበት በዋናነት የተጠቀሰው የደም መፍሰስ ለእናቶች ሞት መንስኤ ሆኖ እንዳይቀጥል የጤና ሚኒስቴር በተለይ የመሰረተ ልማት ችግር ያለባቸው አካባቢዎች ከፍተኛ የወሊድ ስራ የሚያከናውኑ የጤና ተቋማትና በተመረጡ የጤና ተቋማት ውስጥ መለስተኛ የደም ባንክ እንዲኖር አስፈላጊ ግብአቶች እየተሰራጩ ነው ሲሉ ዶክተር መሰረት ገልጸዋል።

በኢትዮጵያ በወሊድ ምክንያት የሚጠፋው የእናቶችና ጨቅላ ህጻናት ህይወት 80 በመቶ በሕክምና እርዳታ መታደግ የሚቻል ነው ያሉት ዶክተር መሰረት የሚመለከተው አካል ሁሉ የምጠበቅበትን ሁሉ ማድረግ አለበት ሲሉ አሳስበዋል።

በተለይ በተፈጥሮም ሆነ በሰው ሰራሽ የሚፈጠሩ ችግሮች ግንባር ቀደም ተጎጂ እናቶችና ህጻናት ናቸው ያሉት ኃላፊዋ በወቅቱ በተቻለ መጠን በተንቀሳቃሽ የህክምና ቡድን አገልግሎት ስሰጥ እንደነበር ገልጸው አሁን ባለው ሁኔታ ግን ችግሮቹ መፍትሄ እያገኙ ነው ሲሉ አክለዋል። በኢትዮጵያ በአመት አስራ አራት ሺህ የሚሆኑ እናቶች በወሊድ ምክንያት ህይወታቸው ያልፋል ሲል የጤና ሚኒስቴር መረጃ

አመልክቷል። በወሊድ ምክንያት ህይወታቸው የሚጠፉ እናቶችና ጨቅላ ህጻናት የህክምና ግለ ታሪክ በአግባቡ አለመያዝ ዋነኛ መንስኤ ሆኖ ይጠቀሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ሳምንታዊው የሴቶችና ቤተሰብ ቅንብርን ነበር ያስደመጥ ናችሁ። አሁን ደግሞ በየ አስራ አምስት ቀኑ አንዴ የሚመጣውን አሜሪካና ህዝቧ

እናስከትላለን። በዛሬው የአሜሪካና ህዝቧ የዋጋ ግሽበቱ ጭንቀት ያጠላበት የዘንድሮ የዓመት በዓል ገበያ የሚል ይሆናል። የአሜሪካ የገና በዓል ገበያ የፊታችን አርብ ማለትም ነገ በሚከበረው የምስጋና ቀን ታንክስጊቪንግ ዴይ ማግስት

ይጀምራል። በአሁኑ ወቅት ካለው የዋጋ ግሽበት አኳያ የዘንድሮ ገበያ ምን ይመስል ይሆን? የቪኦኤው ክሪስ ካስጆ ያጠናቀረው ዘገባ ነው። ቆንጅታዬ፣ ለዛሬ አሜሪካና ህዝቧ ታቀርበዋለች። ከዋሽንግተን ዲሲ ወጣ ብላ የምትገኘው አሌክዛንድሪያ ከተማ ጎብኚዎችንና ነዋሪዎችን በሚስቡ በርካታ ትላልቅ የገበያ ስፍራዎችና አነስተኛ መደብሮች ትታወቃለች።

በዚያ ከሚገኙት አንዱ ሬድ ባርን መርከንታይል የሚባል የቤትና የስጦታ ቁሳቁስ መደብር ሲሆን የኮቪድ-19 ወረርሽኙን ጊዜ በመከራ እንዳለፈው ባለቤቲቱ ኤሚ ረትፈርድ ይናገራሉ። መጥፎ ጊዜ ነበር። እንዲያውም አንዘልቅም ብለን ተጨንቀን ነበር። ዘንድሮ ግን ገበያተኛው እየተመለሰ ነው። አሁንም

በአሁኑ ወቅት ባለው የዋጋ ግሽበት የተነሳ እንደ በፊቱ ሳይሆን በጥንቃቄ ነው የሚገበያዩት። ለአመት በዓል ገበያ የወጡት ሌዝሊ ሀፍ መግራው ሲናገሩ እንዲህ ብለዋል። እኔ በይበልጥ ቅናሽ ላይ ያለ ነገር የምፈልግ ይመስለኛል። አለዚያ ደግሞ ያው ሻል የሚል ነገር ካለ አያለሁ።

ብሔራዊው የችርቻሮ ንግድ ድርጅቶች ፌዴሬሽን በዚህ በህዳርና በመጪው ተህሳስ ወር የአመት ባለ ሽያጩ መጠን ባለፈው እንደ አውሮፓውያን አቆጣጠር 221 ዓ.ም ከነበረው በስድስት ወይም በስምንት ከመቶ እንደሚጨምር ተንብየዋል። የፌዴሬሽኑ ተጠሪ ካትሪን ኩለን ሲያስረዱ እንዲህ ብለዋል።

They are shopping at different brands than they would otherwise and they're also considering discount stores. በፊት ከሚገዙት አይነት ነገር የተለየ ይገዛሉ ወይም ደግሞ ወደ ቅናሽ መደብሮች ይሄዳሉ። ከዚያም ሌላ ደግሞ ብዙዎቹ ሸማቾች ለዓመት በዓል የሚያስፈልጋቸውን ቀደም ብለው መገዛዛት ይጀምራሉ። ምክንያቱም በአንድ ጊዜ ወጪ እንዳይበዛባቸው በማሰብ ነው።

ትላልቆቹ የሀገሪቱ መደብሮች ታዲያ ከሐምሌ እስከ መስከረም የነበራቸውን የሽያጭ መጠን ተመርኩዘው አሁንም የየበኩላቸውን መጪ የዓመት ባል ንግድ ውጤት ተንብየዋል። ዎልማርት ከጠበቅነው በላይ ገበያተኛ ይመጣልናል ብሎ ተስፋ ሲያደርግ፣ ሜሲስ እና ሌሎች ትላልቅ መደብሮች ደግሞ

ከአመት ባለ ገበያ ወቅት በፊት በነበሩት ሳምንታት ገበያተኛ ወጪውን ቆጠብ በማድረጉ የእቃ ዋጋ መቀነስ ይኖርብን ይሆናል ብለዋል። ይህ ለሸማቹ መልካም ዜና ነው። ማሁባ አሽራፍ እንዲህ ብለዋል። ምናልባት በኮቪድ-19 ጊዜ ቤት ውስጥ ስለነበር የምንውለው ብዙም ገንዘብ ስላላወጣ ሊሆን ይችላል። አሁን ግን በቃ

ለአመት በዓል ገበያ ብዙ ገንዘብ በማውጣት ላይ ነኝ። የሬድባርን መደብር ባለቤት ኤሚ ረትፈርድ ገበያተኛው ከሶስት አመታት በኋላ በአካል መጥቶ መገበያየቱ ተስፋ እንደሰጣቸው ነው የሚናገሩት።

የሆነ ሆኖ ዘንድሮ ጥሩ እንደሚሆን ተስፋ አለኝ። ደግሞ አነስተኛ ንግድ ድርጅት ስትሆን ይሆናል የሚል ተስፋ ሰንቆ መስራት ግዴታ ነው። በአሁኑ ጊዜ የዋጋ ግሽበት አለ፣ ብዙ ሰው እየተጎዳ ነው ያናውቃለሁ። ግን ደግሞ ክሪስመርስ አይሰረዝም፣ ይመጣል፣ እናከብራለን፣ አይቀርም። የዋጋ ግሽበቱ እያሳሰበ ያለበት ጊዜም ቢሆን ታዲያ ነጋዴው

የዓመት ባለ ስጦታ ገበያው ይደራል በሚል ተስፋ እየተጠባበቀ ነው። የተከበራችሁ አድማጮች ለረቡ ምሽት የያዝናቸው ናቸው ዝግጅቶች ተጠናቋል። በነገራችን ላይ ዛሬ በሰዓት ጥበት ምክንያት ዴሞክራሲ በተግባር አልኖረንም። በሚቀጥለው ሳምንት ግን ይዘንላችሁ እንመጣለን። አሁን ዝግጅቶቻችን ተጠናቀው ሰዓታችን እየተጠናቀቀ ነው።

ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።

በአሁኑ ወቅት ላለው የምግብ ቀውስ ያደረሱን በርካታ ምክንያቶች ያሉ ቢሆንም እንደ እውነቱ ከሆነ ግን የአየር ንብረት ለውጡ በፍጥነት እያደረሰ ያለው መጠነ ሰፊ ጥፋት ምላሽ ለመስጠት ካለን አቅም በላይ እየሆነ ነው ሲሉ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዋና አስተዳዳሪ ሰማንታ ፓወር የተናገሩትን በመጥቀስ ነው የዛሬው ርዕሰ አንቀጽ።

ሀተታውን የሚጀምረው የዩኤስኤድ ዋና አስተዳዳሪ ፓወር ይህን የተናገሩት በአመታዊው የዓለም የምግብ ሽልማት የቦርላግ ጉባኤ ላይ ባሰሙት ንግግር ነው። በአሁኑ ወቅት የአየር ሙቀትና ጎርፍ ለአጣዳፊ እርዳታ ከተመደበ በጀት አቅም በላይ በፍጥነት እየጨመረ ነው

የገንዘብ ወይም የምግብ እርዳታ በመለገስ በምንም አይነት ልንቋቋመው የምንችለውም አይደለም። አሁን የያዝነው መንገድ አያዛልቀንም። በሚቀጥሉት ዓመታት በአየር ንብረት ለውጥ ምክንያት ግዙፍ የምግብ አምራች በሆኑ የተለያዩ አካባቢዎች በአንድ ጊዜ ምርት ቢበላሽ ሊከተል የሚችለውን አደጋ ለመገመት እንኳን ይዘገንናል። ይሁን እንጂ ከዚህ ጨለማ ለመውጣት መንገዱ አለ በማለት ርዕሰ አንቀጹ ሀተታውን ይቀጥላል ያም

የዓለም የምግብ ሽልማትን የመሰረቱት የአረንጓዴው አብዮት አባት ተብለው የሚታወቁት የኖቤል የሰላም ተሸላሚው የአፈር ጥበቃና የእህል ምርት አዋቂ ባለሙያው ኖርማን በርላግ የቀየሱት ጎዳና ነው በማለት አውስቷል። ዶክተር በርላግ ለበርካታ ዓመታት ባካሄዱት ምርምር የፈጠሯቸው አዳዲስ የስንዴና የሩዝ ዝርያዎች

የእስያና የላቲን አሜሪካን ምርት መጠን በከፍተኛ ደረጃ አሳድጓል፣ ሲሉ የዩኤስኤድ ዋና አስተዳዳሪ ፓወር ማስገንዘባቸውን ርዕሰ አንቀጹ ጠቅሷል።

ከዓለም አቀፍ የምግብ ቀውስ ጋር በተፋጠጥንበትና ወደፊትም የአየር ንብረት ለውጡ በምግብ ምርት ላይ ተጽዕኖ እንደሚያሳድር በሚጠበቅበት በአሁኑ ወቅት ካለፉ ተሞክሮች ትምህርት መቅሰም እንዳለብን ግልጽ ነው። እነዚህን ልምዶች አሁን በዓለም ላይ ካለው ሁኔታ ጋር ማዛመድና ማጠናከር አለብን።

የዘረመል ስርዓት ምርምር ለሳይንቲስቶች ጥሩውን የእህል ዘር አይነት በፍጥነት የመለየቱንና የማዳቀሉን ሂደት ያፋጥናል። አመታት የሚወስድ የማዳቀል ሂደት በወራት ውስጥ እንዲከናወን የሚያደርግበትም ጊዜ አለ ያሉት ሰማንታ ፓወር፣ ዩኤስኤድ በአለም ዙሪያ እንዲህ ላሉ ጥረቶች ድጋፍ እየሰጠ መሆኑን አመልክተዋል።

In the 1990s, USAID and the Rockefeller Foundation supported a talented young Ethiopian scientist. በሺ ዘጠኝ መቶ ዘጠናዎቹ አመታት የማሽላ ዘሮችን በስኬት በማዳቀን ድርቅንና ስትሪንጋ የተባለውን ሰብል ተባይን የሚቋቋሙ የዘር አይነቶችን ለፈጠረው ለኢትዮጵያዊ ባለእጅግ ብሩህ አይምሮ ወጣት ሳይንቲስት ዩኤስኤድ እና የሮክፌለር በጎ አድራጎት ድርጅት ድጋፍ አድርገውለታል።

የአፍሪካ ቀንድን ጨምሮ ከሰሐራ በታች ላሉ 12 ሀገራቶች የቀረቡት አዲሶቹ የማሽላ ዘሮች ለከባድ ድርቅ በተጋለጡ አካባቢዎች ሳይቀር ምርታቸውን በአራት እጥፍ አሳድገውላቸዋል የተጠቀሱት ሳይንቲስት እንደ አውሮፓውያን አቆጣጠር በ2009 ዓ ም የዓለም የምግብ ሽልማት ተሸላሚው ዶክተር ገቢሳ እጀታ መሆናቸውን እርስ አንቀጹ አመልክተዋል

ዛሬም የዶክተር ገቢሳ እጀታን ክንዋኔ በማጠናከር እየሰሩ ላሉት የአፍሪካ አዲስ ትውልድ ሳይንቲስቶች ድጋፋችንን እየሰጠን ነው። ዩኤስኤድ ለአይኤስኤኤኤ አፍሪ ሰንተር ለኬንያታ ዩኒቨርሲቲና ለአዲስ አበባ ዩኒቨርሲቲ በስትሪንጋ ተባይ የማይበገሩ አዳዲስ የማሽላ ዝርያዎችን ተመራምረው እንዲፈጥሩ ወደ 38 ሚሊዮን ዶላር የሚጠጋ መዋለ ነዋይ መመደቡን

ሰማንታ ፓወር መናገራቸውን እርሳ አንቀጹ አትቷል። የአረንጓዴው አብዮት ዋነኛ መልእክት ግልጽ ነው፣ እርሱም ለግብርና ምርታማነትና መሰረታዊ ለሆኑ ምርምሮች አስፈላጊው መዋዕለ ንዋይ ከተመደበ የምግብ አቅርቦት ከምግብ ፍላጎት በበለጠ ፍጥነት ሊያድግ የሚችል መሆኑን ነው በማለት ሰማንታ ፓወር የተናገሩትን ጠቅሶ እርሳ አንቀጹ ጽሁፉን አጠቃሏል።

በደምብ ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጮች፣ እኛም የምሽቱን ዝግጅታችንን አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራልናለች። ዝግጅቶቻችንን ሁልጊዜም ከራዲዮ ከቴሌቪዥን በተጨማሪ ዌብሳይታችንን በመጎብኘት እንዲሁም የፌስቡክ ገጻችንን አት ቪኦኤ አምሃሪክን በማየት ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንንም በማየትና በመከተል አስተያየቶቻችሁን አጋሩን አት

የሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። በዛም መልእክቶቻችሁን አድርሱን። ለዛሬ በደህና ደሩ። በነገ ምሽት መደበኛ ዝግጅታችን ተመልሰን እንመጣለን።